ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬው ዝግጅታችንን እናስተዋውቃችሁ የሰብአዊ መብት ጥሰቶች፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለ መታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አቀረቡ። ሙሉ ዘገባውን ይዘናል። በሌላ ዘገባ ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገለጸ። አቀባበላቸው፣ ሁኔታቸው፣ ግባቸው፣ አየሩም ጥሩ ነው። በቃ በጣም ደስ የሚል ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው፣ ግቢውም ጥሩ እንደሆነ አይቻለሁ። የተማሪዎቹን ወላጆች ነው ያደመጣችሁት ሙሉ ዘገባ ይኖረናል። በሌላ ዘገባ የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። እንደ እኔ ግምገማ ረሃብ በየመን በስፋት ተንሰራፍጧል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ። የአሜሪካ ድምፅ የአፍሪካ ክፍል ኃላፊዎች ከጠቅላይ ሚኒስትር አብይ ጋር ያደረጉትን ውይይት የተመለከተ ቀሪ ክፍል ዝግጅትም ይዘናል። ጊዜያቸውን ወስደው ነው በጣም በሰከነና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመለጭ ንግግር ነው የሚያደርጉት። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀ ለዜናዎቹ ተመልሰን መጥተናል። የመን ውስጥ ቸነፈሩን እየታገሉ ያሉት የሰብአዊ ረድኤት ሰራተኞች እየተሸነፉ ነው ሲሉ ያስጠነቀቁት የተባበሩት መንግስታት ድርጅት የሰብአዊ ረድኤት ዋና ኃላፊ 14 ሚሊዮን ህዝብ በከፍተኛ ቸነፈር በቅርቡ ሊመታ እንደሚችል አስጠንቅቀዋል። ማርክ ሎውክ የመንግስታቱ ድርጅት የጸጥታ ምክር ቤት ባደረጉት ገለጻ እጅግ ግዙፍ የሆነ የረሃብ ሸነፈር የመን ላይ አፍጥጦ መጥተዋል ብለዋል። የግዝበቱና የክብደቱን መጠን ማናቸውም የሰብአዊ እርዳታ ባለሙያ በስራ ዘመኑ ገጥሞት የማያውቅ እንደሆነን ያስገነዘቡት የተባበሩት መንግስታት ድርጅቱ ባለስልጣን የመን ላይ የተደቀነው አደጋ በተመለከተ ሲያስጠነቅቁ ይህ የመጀመሪያቸው አይደለም። ባለፈው የአውሮፓውያን ዓመት ሁለት ጊዜ ማስጠንቀቂያውን የሰጡ ሲሆን ያኔ የሰብአዊ እርዳታ ምላሹ በከፍተኛ መጠን በማደጉና ሳዑዲ አረቢያ የምትመራው ህብረት የየመን ወደብ ከበባውን በማቆሙ እጅግ የከፋ የነበረውን ሁኔታ ለመከላከል ተችሏል። በአጨቃጫቂው የደቡብ ቻይና ባህር የቻይናና የዩናይትድ ስቴትስ መርከቦች ሊጋጩ መቃረባቸው ኢኮኖሚያቸውንና ወታደራዊ ደህንነታቸውን ውጥረት የተሞላበት ነገር ግን ከግጭት ነጻ በሆነው በሁለቱ ሀገሮች ግንኙነት ላይ የተሞረከዘውን የእስያ ሀገሮች አደናግጧል። የባህሩን የይገባኛል ጉዳይ የተመለከተም ከቤይጂንግ ጋር ስምምነት ላይ መድረሱን ይበልጥ አንገብጋቢ አድርጎታል። የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳለው ዩኤስኤስ ደ ኬተር የተባለው የዩናይትድ ስቴትስ መርከብ እንደ አውሮፓውያን አቆጣጠር መስከረም 30 ቀን ደቡብ ቻይና ባህር ላይ በ40 ሜትር ርቀት መቀራረቡንና የአሜሪካውን መርከብ አቅጣጫውን እንዲቀይር ተገደዋል ይላል ቻይና ደቡባዊ ጠረፏ ከሚነሳው ከባህሩ ክልል ጠለል ከመቶ በላይ የኔ ነው ባይ ስትሆን ዩናይትድ ስቴትስ ደግሞ የለም የሌሎችም ሀገሮች በባህር ክልሉ የመጠቀም መብት አላቸው በማለት ትከራከራለች። ባለፈው ቅዳሜ አስር አባል ሀገሮች ያሉትና ከመካከላቸው አራቱ በባህሩ ላይ ይገባኛል ጉዳይ ከቻይና ጋር የሚጨቃጨቁበት የደቡብ ምስራቅ እስያ ሀገሮች ማህበር ማለትም ኤኤስኢኤንኤ መከላከያ ሚኒስትሮች የቻይና መከላከያ ሚኒስትር ጂም ማቲስን ጨምሮ የአሜሪካ ተወካዮች ማብራሪያ እንዲሰጡበት ጠይቀዋል። ውዝግቡን የሚከታተሉት ምሁራን እንደሚሉት እነዚህ ሀገሮች አንድ ቀን የአሜሪካና የቻይና መርከቦች ቢጋጩ ቻይና ዋሽንግተንን ለመቋቋም ባህሩ ላይ ያላትን ወታደራዊ ይዞታ ቶሎ ብላ ታጠናክራለች የሚልም ስጋት አላቸው። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራገው እና ጽዮን ግርማ አብረን ከአድማስ ስንሻገር እላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዘገባችን የምናልፈው ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርስቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርስቲ ለዚህ የትምህርት ዓመት ከስድስት ሺህ በላይ ተማሪዎችን ተቀብሏል። አስቴር ምስጋናው ከባህር ዳር ተጨማሪ ዘገባ አላት። የባህር ዳር ዩኒቨርሲቲ በያዝነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናኸሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ገቢ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው። ዩኒቨርሲቲም ደግሞ ጥሩ ነው። ትናንት ራሱ መኪና መንገድ ላይ ቆይቴን ነበረ። ከምሽቱ ሁለት ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናሀራ መጥቶ ተቀበሉ ልጆቹን እንዳለ። ሁለት ሰዓት ተኩል ይሆናል መጥቶ ዶርም ያስገቡት። በስነ ተቀበሉት በቃ። እኛም ደግሞ በሰላም አልጋ ይዘን አድርም መጣ። ባህር ዳር ጥሩ ሀገር ነው። ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው ተብዬ ነው ይዤ የመጣሁት። እንደውም ሌላ ሀገር ቢሆን አላመጣም እዚያ በብር አስተምራለሁ እንጂ ወደዚህም አላመጣም ነበረ። ግን እዚህም አመጣው እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ። በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸውም፣ ግባቸውም፣ አየሩም ጥሩ ነው። በቃ በጣም ደስ የሚል ነው። እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነው እና ከተማሪውም ከመምህራኑም ከማህበረሰቡ ምን ይጠበቃል ብሎ ያሰጣሉት አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንዲደርስ ነው የምንፈልገው። እኛ በብርም በሆነ በአቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለ ምንም ፖለቲካ ትምህርቱን ብቻ ተምሮ ወደ ትምህርቱ ነው ጭንቅላቱ መሆን አለበት እንጂ፣ እኛ የሚመክሮን ይሄንን ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት ይሄ የእኛ ሀሳብ። አሁን ምንም የቀራ የለም። በቃ ለእኛ ሆኗል። መንግስት ከዚህ በላይ የምንፈልገው የለም። ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ታገኝ ተገኝ። በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር። መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው። ልጄ ልዚህ ለማስመዝገብ ነው እ የመጣሁት ያው ቦታውም በጣም ሩቅ ስለነበረ መንገዱም አሁን ካአሁኑ ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው። ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጤ ጥሩ አልነበረም፣ ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው፣ ሰላም አለው፣ ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዘው ጥሩ ነገር አልነበረም፣ ግን አሁን በዚህ ክልል ላይ ያለው ነገር ሳይ ገዛ ካለው ሁኔታ ጋር አያይዤ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ ጋ በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋ አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው፣ ጥሩ ነው ማለት አሁን ካለው ከደቡብ ጸጥታውና ይሄኛውን ሳይ በጣም ጥሩ ደረጃ ላይ ነው ያለው በዚህ እምነት ነው አሁን ልጀንም እዚህ ጥዬ ለመሄድ ያሰብኩት ማለት ነው። ላለመላክም ፒቶ ስኜ ነበር። አሁን መጥቼ ሁኔታው ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም ካለ ሁኔታ በጣም ደስ ብሎኛል። የዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲ ቆይተው በልዩነት ተቻችሎ መኖር ከአንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ። የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስ ንሆንን መገኘት የለብንም እና ይሄ የሚጠበቅ ነው፣ መጠበቅ ያለበት ነገር ነው። በዚህ ረገድ ተማሪዎቻችን ልዩነታቸው ይዘው ሊመጡ ይችላሉ። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል እድል ተሰጧቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች እኛ፣ ግን ውስጥ አንድ ላይ መኖር ካቃተን፣ መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው። ከሌላው ከምን ወቅሳቸውም የተሻልን አይደለንም ማለት ነው። እንዲሁም የባስነን ማለት ነው። በዚህ ረገድ ተማሪዎቻችንን ቻለንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሀሳብ ፍጭት፣ ውይይት፣ ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። እንግዲህ የዚህ አካል የሆነው ደግሞ አንዱ የሌላው ልዕልናን ሊያስከብር የሚችለው በሀሳብ ከሆነ በመነጋገር ከሆነ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት እራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት እራሱ ተማሪው ነው ማለት ነው። እና በዚህ ረገድ ለምሳሌ እንደምሳሌ እዚህ በፊትም ተነስቶ የነበረው የተለያዩ የፖለቲካ ፓርቲዎች መለያዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ የተለያየ የፖለቲካ እምነት፣ ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው። ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች ዩኒቨርሲቲውን ሕግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል። በዩኒቨርስቲዎች ትንሿ ኢትዮጵያ በምንላት ውስጥ ሲኖሩ የዩኒቨርስቲውን ሕግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከሕግ በታችንን ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው፣ ለጋራችን ነው። ማንም የራሳችንን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲው ሌጅስሌሽን አለ፣ የሰኔት ህግ አለ። ከዚሁም በተጨማሪ የተማሪዎች የዲስፕሊን ኮዳ አለ። በነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ አላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታ ፍኖተ ካርታ ላይ እና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የእነዚህ ውጤት የሚለካው ቅድም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት የምመዘግብበት አመት ይሆናል ብለን ነው የምናስበው። በመጨረሻም ተማሪ ፋንታየ የምታስተላለፈው መልእክት ቢኖር ይኸው ነው። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነ ምናም ብለው በዘር ሳይከፋፈሉ በደረሳቸው ደር ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው፣ ተጋግዘው፣ አብረው እያጠኑ፣ አብረው ተምረው፣ በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምንም አይነት ፖለቲካ አያስፈልግም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደሚቀጥለው ዘገባችን ነው የምናልፈው። የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አቀረቡ። ኢትዮጵያ ለድርጅቱ ተግባራት ከፍ ያለ ዋጋ እንደምትሰጠውም አስታውቃለች። መለስካቸው አመሀ ዝርዝር አለሁ ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግሥታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግሥታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማኅበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬ ዕለት የሰውን ልጆች ሁሉ ተስፋ ሕልምና አድማሳዊ ፍላጎት ያካተተው የተባበሩት መንግሥታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሠራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋን ቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉቴሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግሥታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ሚስተር አይንያስ ቻፒንጋ ቹማ ናቸው። Extreme poverty is being reduced, but we see inequality growing. Yet we don't give up. ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም። ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና እድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋ አንቈርጥም። ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሔ መሆኑን እናውቃለን። ባያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋ አንቈርጥም። ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሠረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋ አንቈርጥም ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን። ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግስታት ምስረታ መታሰቢያ ዕለት ሁላችንም የተባበሩት መንግስታት ቃል ኪዳኖችን ለመጠገን ፕላኔታችንን፣ ወይንም ምድራችንን ለመፈወስ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግሥታቱ ድርጅት የአንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግሥት ወክለው የተገኙት የሀገሪቱ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የምትሰጠውን ከፍ ያለ ስፍራ አስታውሰዋል። የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና ምክክር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁኑ ወቅትም የአፍሪካ ኢኮኖሚ ኮሚሽን ጨምሮ የሀያ ስምንት የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው። የተባበሩት መንግስታት ድርጅት በኦፊሴል ሕልውናው የታወቀው የዛሬ ሰባ ሶስት አመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ ፈረንሳይ፣ ሶቪየት ኅብረት፣ የዩናይትድ ኪንግደም እና የዩናይትድ ስቴትስ መንግሥታት የድርጅቱን ቻርተር ካጸደቁ በኋላ ነበረ። በመሥራች መንግሥትነት የሚታወቁት ግን ሀምሳ የዓለም ሀገሮች ብቻ ናቸው። ከእነዚህም መካከል ኢትዮጵያ አንዷ ስትሆን ግብፅና የደቡብ አፍሪካ ኅብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለዩናይትድ ስቴትስ የጸጥታ ምክር ቤት ትላንት ባስተላለፉት መልእክት በጦርነት ጉዳት የደረሰባቸው ሀገራት ከዚህ ቀደም ታይቶ የማይታወቅ አደገኛ ረሃብ ከፊታቸው እንደተጋረጠ ገልጸዋል። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመፅን የማስቆም ስብሰባ ላይ የቪኦዋ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አድርጋው ታቀርበዋለች። በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ሕፃናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ሕጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ሕጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል። ሴት ልጄ በድንገት ታመመችብኝ። በአቅራቢያችን ወደሚገኘው የጤና ጣቢያ ወሰድ ናት። ከሁለት ቀናት ህክምና በኋላ ሞተችብኝ። ሴት ልጅን ቀብሬ እንደተመለስኩ ወንዱ ልጄ ደግሞ ታመመ። ወደ ሰንዓ የተሻለ ህክምና ካገኘ በማለት ወሰድ ነው፣ እሱም አልተረፈም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው። የሰላማዊ ሰዎች ሞት ቁጥር አሁንም ግልጽ እንዳልሆነ ተረድተናል። በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅሙ የላቸውም። የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት ዓመት በታች የሚገኙ 130 ሕፃናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ። የተባበሩት መንግስታት ባለሥልጣናት እንደ ገለጹት በየመን አንድ ነጥብ ስምንት ሚሊዮን ሕፃናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። አራት መቶ ሺ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በእርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የህዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ የአፍሪካ ዳይሬክተር ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረው ነበር። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነበር። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት ሀያ ሰባት ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ መጠይቅ ሶስተኛ ክፍል ለዛሬ ይዘናል። በአቧራ መካከል ነው። እንዲሁም እኔ እንግዲህ አቧራ ጉድ የለኝም እናንተ አቧራውን አትወዱትም እንደሆነ አላቅም እያሉ አስጎበኙ። ግንባታ የፈጠረው አቧራ ማለት ነው። ግንባታ የተካሄደ ስለ ግንባታ የተካሄደ ነው። ሰራተኛ የሰራ ነው። በሰራተኛ መካከል ነው የምናልፈው። ሰራተኞችን ይጨብላሉ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመን በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች መስኮቶ የተሰሩለት ነው። ብርሃን አለው። የመዝናኛ ክፍል አለው። የመጸለያ ክፍል i በተለይም ደግሞ በጣም ኤፊሺንት እና ኤፌክቲቭ የሆነ ዋይፋይ ዋይፋይ ይገባበታል፣ አገልግሎት ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ታቅዶ በአጭር ጊዜ ውስጥ የሚያልቅ የሚመስለኛል። እሱ ብቻ አይደለም። ከዚ በፊት ያ የቀድሞ የሚኒሊክ አደባባይ ወይም የአራት ኪሎ የጠቅላይ ሚኒስትሩ ጽፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው። 150 ዓመት በላይ የዘለቀ ብዛፎች አሉ። እዛ የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው። ወይም ቤትም ያለ የማይታይ ነው። የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የምኒልክ አዳራሽ እስከ 3000 ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ። የሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው። ያን ሁሉ ዞሮ ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ፣ በጣም ደግሞ በሚያስረዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን፣ ዝርዝሩን፣ ውስጡን ያውቁታል። ይህም ነበረድ ከዚህ በኩል መረጃው እንዲህ ነው ጠቅላላውን ዲዛይንም እሳቸው አድርገውት እንደሆነ አላውቅም። እኔ በበኩሌ እራሳቸው ዲዛይን ነው ያደረጉት። መሰለኛው የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት 27 ዓመታት የነበረው ግንኙነት ይታወቃል። ውጣ ውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና ለእኔ እንድምታው ይሄ ነው ብዬ ልልህ አልችልም። ግን በጣም ብዙ ነገር ተስፋ ሰጪ ነው። እንደው ወደኋላ መለስ ስላርግህና የአገሪቱ የፖለቲካ ህዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ። ሚዲያዎች ላይም የምታያቸው የምትሰማቸው የሚያሳስቡ እንዲሁ መናቆር የሚመስሉ ነገሮች አሉ። ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋሃል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደው እና እሱን ስትከታተል ይረብሻሃል። ነገር ግን እሳቸውን አነጋግረህ ስወጣ ስትወጣ ስለ ሀገሪቱም ሁኔታ ስለ ፖለቲካ ሽግግሩም ስለ ሰላሙም ትረጋጋለህ። እንደዛ ነው ያለው ሁኔታ። ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድን ነው፣ አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው። እዚህ ቢሮ ልንከፍት እንችላለን ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው። ባለፈው አስር የኢትዮጵያ ጋዜጠኞችን አሰልጥነናል ከሶማሊያ ከተለያዩ አካባቢዎች ከመጡት ጭምር። አሁን ደግሞ አራት ያላገኙ አሉ። ተስፋችን ምንድን ነው? እነሱም ፈቃድ እንደሚያገኙ፣ ወደፊትም እኛ የምንዘገብበት ቢሮ እንደሚኖረን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋር ያለውን ግንኙነት ሊኖረን እንደምንችል፣ ኢትዮጵያ ብቻ ነው ውሱን የሆነው ይሄ ነገር እስከ ዛሬ ድረስ እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው። በዚሁ ላይ እንድንቀጥል። አቶ ንጉሴ እንግዲህ ከሀገሪቱ ዋነኛ ከሀገሪቱ ቁንጮ ሰው ጋር ነው የተገናኛችሁት። የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮ እንቅስቃሴ ትመራለህ እና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ እድል ተከፍቶልናል አሁን ብለህ እንድትወጣ ያደረገህ ምንድን ነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ትዝታ ማለጅ የምታደረገው ፕሮግራም ከዚያ በፊት ጃም ይደረግ ነበር። የአማርኛው አገልግሎት የአማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር። ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለጅ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር ራሱ የትልቅ ተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያረኩላቸው ስናስተምር ለምሳሌ ጋዜጠኞቹ ሁልጊዜ ሀቅ ላይ የተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግሥትም ይሁን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዘው ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው። እነዚህ ነው ደግሞ በምን እንዴት ነው ስርኩሪት የምታደርጉት? አሉ ዋናው ነገር ከትምህርት ቤት ጨርሰው ብቻ መሆን የሚወጣ መሆን የለበትም። አንደኛ የትምህርቱ እስኪል ያለው፣ ሁለተኛ ደግሞ የስራ ተመክሮ ያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወደም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንተብል የሆነ ለሚሠሯ ተጠያቂነት ያለበት ሰው ማፍራት አለባቸው ነው ያሉን እና እኔ ትልቅ ተስፋ ነው የሰጠኝ። እንግዲህ የዚህን ሙሉ ቃለ ምልልስ በዌብሳይታችን ላይ ቪኦኤ አት አማሬክ ላይ መከታተል ትችላላችሁ። ለዛሬ እንግዲህ ዝግጅታችንን በዚሁ ወደ ማጠናቀቁ ነን። ዝግጅቶቻችንን በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኤ ብላችሁ በመጠቀም ወይም ሃሽታግ ቪኦኤ አምሀሪክ ብላችሁ በመጠቀም ታገኙታላችሁ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸ ነው ደግሞ የመስታወት አረጋውና ጽዮን ግርማ ነበር። ጉዟችሁ የሰመረ ይሁን ያል እንሰናበታለን። መልካም ምሽት። in den Radon